ፕሬዚደንት ኬንያታ ትላንት ባደረጉት ንግግር ጸጥታና የመዋዕለ ንዋይ ፍሰት አብረው የሚሄዱ በመሆናቸው በፕሬዝደንት ኦባማ ጉብኝት ወቅት ውይይት ይደረግባቸዋል ብለዋል። ፕሬዚደንት ኦባማ ኬንያ የሚሄዱት ከፕሬዝደንት ኬንያታ ጋር ሆነው የዓለም አቀፉን የንግድ ሥራ ጉባኤን ለመምራትና ከሀገሪቱ መሪዎች ጋር ለመነጋገር ነው። ዓለም አቀፍ የወንጀል ችሎት በፕሬዝደንት ኬንያታ እና በምክትላቸው ዊልያም ሩቶ ላይ በተመሠረተው ክስ ምክንያት የዩናይትድ ስቴትስ እና የኬንያ ግንኙነት ሻክሮ ነበር። ሁለቱ መሪዎች እንደ አውሮፓ አቆጣጠር በ2007 ዓ.ም ከተካሄደው ምርጫ በኋላ የተከሰተውን ግጭት በማስተባበር ተግባር ውስጥ እጃቸው አለበት በሚል መከሰሳቸው ይታወሳል። ፕሬዝደንት ኬንያታ ታዲያ የፕሬዝደንት ኦባማ ጉብኝት በሁለቱም ሀገሮች መካከል ያለውን ጠንካራ ግንኙነት ያመለክታል ብለዋል። አሁን ልል የምችለው ነገር ቢኖር በሁለቱ አገሮች አጋርነትና ወዳጅነት ላይ ወይም በግንኙነታችን ጥልቀት ላይ ጥርጣሬ የነበራቸው ወገኖች ግምታቸውን መለስ ብለው ይመርምሩ ነው። ዓለም አቀፍ የወንጀል ችሎት በፕሬዝደንት ኬንያታ ላይ የተመሰረተውን ክስ አንስቷል። ሩቶና ሌሎች ተከሳሾች ግን የፍርድ ሂደት ይጠብቃቸዋል። የኬንያው ምክትል ፕሬዚደንት ሩቶ ከአሜሪካው ፕሬዚደንት ጋር በሚደረጉ ስብሰባዎች እንደሚሳተፉ ኬንያታ ግልጽ አድርገዋል። እንግዲህ እኔ እስከማውቀው ድረስ ምክትል ፕሬዚዳንቱ የአገሪቱ መንግስት አካል ናቸው። ስለሆነም ሁላችንም ተሰብስበን መደረግ ባለባቸው ነገሮች ላይ መስራት እንቀጥላለን። አንዳንድ የኬንያ ፖለቲከኞች ፕሬዚደንት ኦባማ በሀገራቸው የተመሳሳይ ፆታ ጋብቻ ሕጋዊ መሆንን መሰረት በማድረግ ከኬንያ መሪዎችም ጋር የተመሳሳይ ፆታ ጋብቻ መብት ጉዳይ ሊያነሱ ይችላሉ የሚል ስጋት አሰምተው ነበር። ፕሬዚደንት ኬንያታ ግን ይህ አጀንዳ ውስጥ እንደሌለና ብዙም ቁም ነገር እንደማይሰጠው ገልጸዋል። ፕሬዚደንት ኬንያታ በንግድ ስራው ጉባኤ የጠቃሚነት ላይ ጫና ሰጥቷል በአፍላቂነትና በንግድ ስራ ረገድ የኬንያን ስም ያስጠራል ብለዋል። እንዲህ አይነቱ ጉባኤ ከሳህራ በመለስ ባለው የአፍሪቃ ክፍል ሲደረግ ለመጀመሪያ ጊዜ ነው። የኬንያ ጉባኤውን ለማስተናገድ መመረጥም ሀገራችንና አስተዳደሯ ላሳዩት መሻሻልና ላለን መሰረት እውቅና መስጠት ነው የሚል ጠንካራ እምነት አለኝ። የኬንያ ፕሬዝደንት አያይዘውም በመሰረተ ልማት ዝርጋታ በጤና ጥበቃና በኢንዱስትሪ ዘርፍ የሚደረገው የመዋለንዋይ ፍሰት መጨመር ሀገሪቱን ይጠቅማል ብለዋል። ፕሬዝደንት ኦባማ በመጪው ሳምንት ማብቂያ ላይ ኬንያን ከጎበኙ በኋላ ወደ ኢትዮጵያ እንደሚያመሩ ይታወቃል።